የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢደፓ የወልቃይ ጠገዴ ሕዝብ ካቀረበው ጥያቄ ጋር ተያይዞ በተፈጠረው ግጭት ምክንያት የጠፋውን የሰው ሕይወትና የንብረት ውድመት የሚያጣራ ሀቀኛ አጣሪ ኮሚቴ እንዲቋቋም ጠይቋል። ለሀገሪቱ ሰላምና መረጋጋት ብሔራዊ እርቅ ወሳኝ መሆኑንም አሳስቧል። በኢትዮጵያ በተለያዩ ወቅቶችና ስፍራዎች ለሚነሱ የማንነት ጥያቄዎችና ግጭቶች ምንጫቸው ሀገሪቱ የምትከተለው የፌዴራል አደረጃጀት ነው ሲልም ነቅፏል። የወልቃይ ጠገዴ ህዝብ የማንነት ጥያቄ በህገ መንግስቱ መሰረት ብቻ እንዲፈታም ኢዴፓ ጥሪ አቅርቧል። መለስካቸው አመሃ የኢዴፓን መግለጫ ተከታትሎ ቀጣዩን ዘግበዋል። ኢዴፓ ትናንት ይፋ ባደረገው የጽሁፍ መግለጫ የወልቃይት ጠገዴ ህዝብ የማንነት ጥያቄ የሀገሪቱን ህገ መንግስት መሰረት ባደረገ አግባብ በአስቸኳይ እንዲፈታ ጠይቋል። ከዚህም ባሻገር ግጭቱን ተከትሎ የጠፋውን የሰው ሕይወት፣ የአካል ጉዳትና የንብረት መውደም የሚያጣራ ለይስሙላ ሳይሆን ለሀቅ የሚሠራ አጣሪ ኮሚቴ እንዲቋቋም ጥሪ አቅርበዋል። ፓርቲው ማንኛውም የህዝብ ጥያቄ ፍጹም ሰላማዊና ህጋዊ በሆነ መንገድ መቅረብ እንዳለበት መንግስትም ጉዳዮቹን በሰከነ መንገድ እንዲፈታና ዘላቂ መፍትሄ ላይ ትኩረት አድርጎ እንዲንቀሳቀስ ተደጋጋሚ ጥሪ ማቅረቡን አስታውሶ ለዚህ ጥሪው ግን ትኩረት መነፈጉን ይናገራል። ኢዴፓ በአገሪቱ የፌዴራሊዝም አደረጃጀት ሳቢያ ዛሬ ከመቼውም ጊዜ በበለጠ ጐሰኝነትን መሠረት ያደረገ የጥላቻና የቂም በቀል ስሜት የታመቀበት፣ ዜጎች በፖለቲካ አመለካከታቸው ሳይሆን በጎሳ ማንነታቸው የተቧደኑበት፣ ከብሔራዊ ጥቅምና ስሜት በላይ የአካባቢ ተቆርቋሪነት በእጅጉ የዳበረበት፣ የአንድነት መገለጫ ከሆኑት እሴቶቻችን ይልቅ ልዩነቶቻችን የገነኑበት ወቅት ነው ሲል በዚህ የጽሑፍ መግለጫው አትተዋል። የፓርቲው ፕሬዝዳንት ዶክተር ጫኔ ከበደ በተለይ ለቪኦኤ በሰጡት ቃለ ምልልስ ከዚህ አኳያ ዛሬ የወልቃይት ህዝብ ያነሳው የማንነት ጥያቄ ትክክል ነው ይላሉ። የፌዴራሊዝም አወቃቀሩ የፈጠራቸው ችግሮች የብሔር ማንነትን አጉልቶ ያወጣ፣ ልዩነትን አጉልቶ ያወጣ፣ የብሔረሰብ የበላይ የበታች አይነት ስሜት የፈጠረበት ሂደት፣ የገዢና የተገዥነት ስሜት የፈጠረበት ሂደት ይህንን አጉልቶ ያወጣ የስርዓት አካሄድ ላለፉት በርካታ ዓመታት ሲጓዝ የነበረ ህብረተሰብ በአሁኑ ሰዓት ይህን ጥያቄ ማቅረቡ በእኛ በኩል ተገቢ ነው ነው የምንለው። ምክንያቱም ህጉና ህጉን ነው መሰረት አድርጎ የተነሳው ሕገ መንግሥቱን ነው መሰረት አድርጎ የተነሳው። ኢዴፓ በመግለጫው ላይ እንዳወሳው ይህ የተፈጠረው አገራዊ አጠቃላይ ሁኔታ ከፍ ያለ ስጋት ደቅኗል ይላል። በመሆኑም ይህን አገራዊ ስጋት ለዘለቄታው ለመቅረፍ አገር አቀፍ የብሔራዊ እርቅ መድረክ መፈጠር እንዳለበት ያሳስባል። ዶክተር ጫኔ ከበደ ስጋቱንና መፍትሄውን የሚያሳዩት ደግሞ በዚህ መልኩ ነው። ይሄንን መፍቻ መንገድ ካጣ ጥያቄውን የሚመልስበት ሌላ አይነት መንገድ ይፈልጋል። አንዱ አመጽ ሊሆን ይችላል። ስለዚህ አመጹ ደግሞ የሚፈታበት በጠበንጃ ከሆነ ጠበንጃን የሚፈታው ጠበንጃ ነው የሚል ሀይል ይነሳል። መጠፋፋትን የሚፈጥር ነው የሚሆነው፣ እልቂትን የሚፈጥር ነው የሚሆነው። በእኛ በኩል ይሄ ለእኛ ትልቅ መነሻ ነው ብሔራዊ እርቅ ያስፈልገን ለማለት ይህ መስተካከል ካለበት ገዢው ፓርቲ ቆም ብሎ ማሰብ መቻል በዚህ ጉዳይ ላይ ገዢው ፓርቲ ኃላፊነቱን የመውሰድ ገዢው ፓርቲ ሳይሆን መንግስት ኃላፊነቱን የመውሰድ ግዴታ አለበት። የፓርቲው ፕሬዚዳንት መንግስት ኃላፊነቱን መወጣት አለበት ሲሉም መንገድ አመላክተዋል። ኃላፊነቱ በምን መንገድ ነው መወሰድ ያለበት? እነኚህ ልዩነት የፈጠሩ አካላት የሚሳተፉበት የሐሳብ ልዩነት የብዙሃን አስተሳሰብ ያላት ሀገር እንደመሆኗ መጠር ብዙሃን አስተሳሰቦች የሚስተናገዱበት መድረክ ወርክሾፖች፣ ጥናቶች፣ ምሁራን የሚሳተፉበት፣ የሀገር ሽማግሌዎች የሚሳተፉበት፣ ያገባኛል የሚል የኢትዮጵያ አካል በሙሉ የሚሳተፉበት መድረክ መዘጋጀት አለበት። ይህንን ኃላፊነት ያለበት መንግስት ነው። መንግስት ነው ማደራጀት ያለበት። ኢዴፓ ከግጭቱ ጋር በተያያዘ የታሰሩ ዜጎች ሰብአዊ መብታቸው ተጠብቆ በቤተሰቦቻቸው በወዳይ ዘመዶቻቸውና በጠበቆቻቸው የመጎብኘት መብታቸው ተከብሮ ግልጽ በሆነ የፍትህ ሂደት እንዲዳኙ የሚሉና ሌሎች ጥሪዎችንም አቅርቧል። በመንግሥት የተለያዩ አካላት በሚሰጡ መግለጫዎች የወልቃየት ሕዝብ የማንነት ጥያቄ ሕገ መንግሥታዊ መሠረት እንዳለው ይገልጻሉ። ይሁንና ጥያቄውን ተግባራዊ ለማድረግ የሚንቀሳቀሰው ኮሚቴ ሕጋዊ እውቅና እንደሌለው ባለፈው ሳምንት የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሚኒስትር ጌታቸው ረዳ መናገራቸው ይታወሳል። ከኮሚቴው አባላት ደግሞ ስድስቱ በሽብርና በተለያዩ የወንጀል ድርጊቶች እንደሚጠረጠሩ የብሔራዊ መረጃና ደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል ያወጣው መግለጫ አስታውቋል። ሐምሌ አምስት ቀን 2008 ዓመተ ምህረት በጎንደርና አካባቢዋ የተቀሰቀሰው ግጭት እነዚህን የኮሚቴ አባላት በቁጥጥር ስር ለማዋል በተወሰዱ እርምጃ መነሻነት እንደሆነ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ